ሶማሊያ ውስጥ ግዳጅ ላይ በነበሩ የኬንያ ወታደሮች ላይ አልሻባብ ድንገተኛ አደጋ አድርሶ ቁጥራቸው የበዙ ወታደሮችን ከገደለ ዛሬ ልክ አንድ ዓመት ሞላው። በዚያች ቀን የሚወዷቸውን ላጡ ወይም የጠፉ ወገኖቻቸው ልጆቻቸውና ወንድሞቻቸው የት እንደሚገኙ ገና እየፈለጉ ላሉ ዕለቱ የተለየ ነው ይለናል መሐመድ ዩሱፍ። ከናይሮቢ ባጠናቀረው ዘገባ ሰለሞን አባተ ይዞ ቀርቧል። ጥር 7 2008 ዓ ም የሶማሊያው የሁከትና የሽብር ቡድን አልሻባብ እዚያው ሶማሊያ ጌዶ ክፍለ አገር ውስጥ ኤልአዴ በሰፈረው የኬንያ የግዳጅ ሰራዊት መደብ ላይ ድንገተኛ አደጋ ጣለ። ያንን ጥቃት አልሻባብ ራሱ በቪዲዮ ቀርጾ ለፕሮፓጋንዳ ተግባሩ አውሎታል። የአጥፍቶ ጠፊ ጥቃት የሚመስል ከባድ ፍንዳታ በወታደራዊው መደብ ላይ ከደረሰ በኋላ በከባድ ሁኔታ የታጠቁ ተዋጊዎች በመደቡ ላይ ወረራ አካሂደው ሙሉ ተኩስ ከፍተውበታል። በዚያ ጥቃት ከመቶ በላይ ኬንያውያን ወታደሮችን መግደሉን አልሻባብ አስታውቋል። በእርግጥ የደረሰው ጉዳት ከዚያም በላይ መሆኑን የሚናገሩ ሌሎች ምንጮችም አሉ። የኬንያ መንግሥት ግን በዚያች ዕለት ስለተፈጸመው ሁሉም ሆነ ስለ ደረሰው ጉዳት ብዙም ያለው ወይም የከፈተው መረጃ አልነበረም፣ ዝምታን መርጧል። ያኔውኑ ታዲያ የጥቃቱ ወሬ እንደተሰማ፣ በዜናው በብዙ የተደናገጠችው ናንሲን ጄሪ ወደ ባሏ ሞባይል ደወለች። ባለቤቷ የሚገኘው ኤልአዴ ይሁን ሌላ ቦታ አታውቅም። ስልኩ ግን አይመልስም። ከዚያ በኋላ ባለቤቷ በሌላ ጊዜ ይደውልላት በነበረ ቁጥር ላይ ደወለች። ከተገደሉት ወታደሮች አንዱ የእርሷ ባል እንደነበረ አረዳት። የስልኳን ጥሪ የመለሰው ሰው የሰማሁትን ማመናቃተኝ ትላለች ናንሲ። ከአንድ ሳምንት በኋላ የሀገሯ የኬንያ ወታደራዊ መስሪያ ቤት ጠራትና የማንነት ማረጋገጫ የላብራቶር ምርመራ እንድታደርግ ተነገራት። ከሁለት ሳምንታት በኋላ ባለቤቷ መገደሉን በይፋ ተረዳች። አልሻባብ ሶማሊያ ውስጥ እየተንቀሳቀሰ ባለው የአፍሪካ ህብረት የግዳጅ ኃይል አሚሶም ላይ የተነጣጠሩ ጥቃቶችን ለእርሱ በተሳኩለት ሁኔታዎች ሲፈጽም ይህ የዛሬ ዓመት ጥር ሰባት የደረሰው የመጀመሪያም ብቸኛም አይደለም። ከዚያ በፊትም ጥቂት ወራት ፈቀቅ ብሎ በሰኔ 2007 ዓመተ ምሕረት የሁከቱ ቡድን ማዕከላዊ ሶማሊያ ሌጎ ውስጥ በሚገኝ የአሚሶም መደብ ላይ እንዲሁ ድንገተኛ አደጋ ጥሎ ሃምሳ የቡሩንዲ ወታደሮችን ገድሏል። ከሦስት ወራት በኋላ አልሻባብ በታችኛው ሸበሌ ክልል ውስጥ በሚገኘው ጃናሌ መደብ ላይ ጥቃት ከፍቶ 19 የዩጋንዳ ወታደሮችን ገድሏል። ፓትሪክ ዋቦምባ ከዛሬ ዓመቱ የኤልአዴ ጥቃት በኋላ የት እንደገቡ የማይታወቅ ዘመድ አዝማዶቻቸውን አሁንም እየፈለጉ ካሉ ኬንያውያን አንዱ ናቸው። ወታደሩ ልጃቸው ይኑር ይሙት አያውቁም። አቦምባ የሚናገሩት በሷሄሊ አፍ ነው። የማንነት መለያ የዘር ሐረግ ምርመራ እንዲያደርጉ ታዘው ፈጽመዋል። ወደ ቤታቸው ተመልሰው መልእክት እንዲጠብቁ ተነግሯቸው አንዳች ሳይሰሙ ይኸው ዓመታቸውን ደፈኑ። በጥቃቱ ወቅት ዐሥራ ሁለት ወታደሮችን መያዙን አልሻባብ አስታውቋል። ከዚያ ቁጥር ግማሽ ያህል የሚሆኑትን ቡድኑ ለፕሮፓጋንዳ ጉዳይ በሚያወጣቸው ቪዲዮዎቹ ላይ እያስገባ አሳይቷቸዋል። ሄሮስ ኦአዚስ የምክር አገልግሎት ማዕከል የሚባለው ለኬንያውያን ወታደሮች ቤተሰቦች የሥነ ልቦና ድጋፍ የሚሰጠው ተቋም መሥራች ኢማኩሌት ኩኩቦ ልጆቻቸውን፣ የቤተሰቦቻቸውን አባላት፣ ዘመዶቻቸውን በሶማሊያ ጦርነት ውስጥ ላጡ ሁሉ ሕይወት እጅግ እየከበደች መሆኗን ይናገራሉ። አንዳንድ ቤተሰቦች የሚገኙበት ሁኔታ በውኑ በጣም ያሳዝናል። በጣም ተጎድተዋል። በተለይ የትና በምን ሁኔታ እንደሚገኙ እስካሁን ያልታወቀ ወታደሮች ቤተሰቦች በጣም እየተጎዱ ነው። ምክንያቱም አንዴ ልጃችን በሕይወት አለ እያሉ በተስፋ ያስባሉ። አንዴ የለም በሕይወት ቢኖር ኖሮ አንድ ዓመት ሙሉ አይጠፋም ነበር ሲሉ በሰቀቀን ይኖራሉ። ስለዚህ እንዲሁ ከተስፋ ወደ መከራና ሐዘን እየዋዠቁ ይገኛሉ። ኬንያ ወታደሮቿን ወደ ሶማሊያ ያሰማራችው አልሻባብ እዚያው ምድሯ ላይ ተከታታይ ጥቃቶችን ካደረሰ በኋላ የዛሬ ስድስት ዓመት ነበር። ኬንያ ወታደሮቿን ጠቅልላ ከሶማሊያ እስካልወጣች ግዛቷንና ወታደሮቿንም እየወጋና እያጠቃ እንደሚቀጥል አልሻባብ በየወቅቱ ሲናገር ይሰማል።